አዲሱ የዶናልድ ትራምፕ አስተዳደር በሶሪያና በኢራቅ ያለውን ሽብር ለመደምሰስ ጦር እልካለው ባለው መግለጫ ውስጥ ሶማሊያንም አካቷል። በሶማሊያ ዩናይትድ ስቴትስ በአሸባሪው ኃይል ላይ የአየር ጥቃቷን የምትቀጥል ሲሆን ወታደሮቿን ወደ ድንበር ቁጥጥር ታስጠጋለች እንጂ በቀጥታ ውጊያ ውስጥ አትገባም ተብሏል። የአዲሱን የሶማሊያ አስተዳደር ጦር ኃይልም ታሰለጥናለች እንደ መግለጫው። አዲሱ የሶማሊያው ፕሬዚዳንት መሐመድ አብዱላሂ የአሜሪካን ዜግነትም አላቸው። ለመሆኑ ሶማሊያን አሁን ባለው ደረጃ ለመምራት የህዝብ ድጋፍ ይኖራቸው ይሆን? የውጭ ጣልቃ ገብነትስ ተቀባይነት አግኝቶ ይሆን? የአካባቢ ጉዳዮች ተመራማሪና ተንታኙ የማህበራዊ ሳይንስ ምሁሩ ዶክተር እስማኤል ጎርሴ እንዲህ ይላሉ። ህዝቡ በድሮ አይደለም ሀያ አምስት ዓመት ነው የዚህ ያልበሬ መንግስት ከዚያ ወጣ እና ህዝብ ሰላምን ለማግኘት ሰውየው አሁን አሁን አዲሱ ሲመረጥ በደስታ ነው የተቀበሉት። ድሮ ሶማሊያ የጎሳ ችግር ነበረ ግን ሰውየው ኢቨን ራሱ የድሮ መሪ የዚያድ በሬ መሪ ነው ከዛ ዘር ነው የመጣው እና ያም ቢሆን ጆሪቲው ዶሚኔት አካባቢ የሚያደርጉት የሀውዬ ዘርም እንኳን ቢሆን በደስታ ነው የተቀበሉት እና በተለይ ደግሞ ሌላው ሁለተኛው ችግር ደግሞ የመረጡት የዚህ የዩኒሶም በተለይ የኢትዮጵያ የጅቡቲ የሌሎቹ ወታደሮች እዛ እነሱን ህዝቡ በጣም ነው ቢኖም አይቀበለው። ሁለተኛው ደግሞ እሱ ነበረ። ሌላው ጉዳይ ደግሞ በሀገሪቱ የተከሰተውን ሙስና እኚሁ ሰው ይቃወማሉ በሚልና የቀድሞ ፕሬዝዳንትም ሙሰኛ በመሆኑ ነው እኚ ሰው የተመረጡት ብለዋል ዶክተር እስማኤል። ዩናይትድ ስቴትስ በ1993 እንደ ጎርጎሮሳውያኑ ዘመን ቀመር በሺዎች የሚቆጠሩ ወታደሮቿን ወደ አካባቢ ልካ ነበር። ሁለት ሄሊኮፕተሮቿ በተዋጊ ኃይሎች ተመተው በመውደቃቸውና 18 ወታደሮችን ሞተው ስለነበረ በወቅቱ በአሜሪካ መገናኛ ብዙሃን አነጋጋሪ ነበር። ከዚህም በተረፈ የሶማሌ ዜጎች የአሜሪካ ወታደሮቹን በአስፋልት ላይ ሲጎትቱ ሬሰው በመታየቱ እዚህ ቁጣን ቀስቅሶ ወዲያው አሜሪካ ከአካባቢ ወታደሮቿን አውጥታለች። የዘመኑ ፕሬዚዳንትም ቢል ክሊንተን ነበሩ። የቀድሞው ፕሬዚዳንት ኦባማም በሰው አልባ አውሮፕላን አማጽያን ሰውነታችንን ሲደበድቡ ነበር። ብዙ ንጹሐን ዜጎችም ሞተዋል ይባላል። አሁን ደግሞ የትራምፕ አስተዳደር ዘመቻውን ይቀጥላል። ይህ ዘመቻ ውጤት ይኖረው ይሆን? ዶክተር እስማኤል ጎርሴ ማብራሪያ ይሰጡበታል። የአሁኑ ይሄ አዲሱ አድሚኒስትሬሽን ደግሞ ከዛ የተቀየረ ዛሬ ኢቭን እንደ ሰበር ዜና ተብሎ የተሰማው ምንድን ነው የሚለው ትልቁ የእኛ አጀንዳ ምንድን ነው? አይስስን ከዛ በተለይ በሲሪያ አካባቢ በኢራቅ፣ በሌሎችንም ማጥፋት ነው የእነሱ የሚፈልጉት እና ከዛ ጋራ የተያያዘ ስለሆነ ግን ሲና ያለን ቀኑ እያደረ ሲሄድ ነገሩ በጣም ግልጽ የሆነ ይወጣል ብዬ ነው የምገምተው። ሶማሊያ ባለፉት ሀያ አምስት ዓመታት በጎሳ ግጭትና በእርስ በርስ ጦርነት ውስጥ ገብታ እየዋዠቀች ያለች ሀገር ናት። አሁንስ የውጭ ጣልቃ ገብነት እያለ ሰላም ይመጣ ይሆን? ዶክተር እስማኤል መልስ አላቸው። የዚህ አዲሱ አድሚኒስትሬሽን በተለየ መሐመድ አብዱላሂ ፈርማቸው ፕሬዚዳንቱ ፊቱ ላይ የተደቀነው አንደኛው ያችን አገር ሰላም እንዴት ያመጣል ነው። በተለይ ከነዚህ ከአልሸባብ ቀን በቀን የሚያተራምሱት አገሪቷን ወደ መጥፎም ስለሚወስዱት እነሱን ነው። ሁለተኛው ደግሞ የዚህ የውጭ ጣልቃ ገብነት የሚባለው በተለይ ወታደሮች ከሌሎች ሀገሮች፣ ከኢትዮጵያ፣ ከጅቡቲ፣ ከቡሩንዲ፣ ከሌሎቹ ሀገሮች የመጡት ወታደሮች በእነሱ ላይ ነው እና የሶማሌ የሀያ አምስት ዓመት በኋላ መንግስቱ ከፈረሰ በኋላ ኛው እዛ አሁን ያለው ሚሊሺያም ሌሎቹም ሁሉም ወደ የጎሳው ነው የገባው እና ሶማሊያ ውስጥ አሁን ትልቁ ችግር እንደገና በአንድነት ትክክለኛውን የመንግስት ወታደሮቹን አንድ የሆነ ለመፍጠር ያ ነው ትልቁ ችግር። ለዶች በለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።